ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መሰረታዊ አገልግሎቶች የሚሰጡና አምራች ድርጅቶች ስራቸውን ማቋረጥ ወይም ማስተጓጎል በአዲሱ አዋጅ ማስፈጸሚያ ደንብ መሰረት የተከለከለ ነው ሲሉ ዋና አቃቤት ሕግ አስታወቁ። መሬት ትልቁ ካፒታላችን ነው። መሬት ጾም የሚያድር ከሆነ covid affected a5 የኢኮኖሚ ችግሩ ራሱ የሚያደርስብን ቀውስ ልንወጣው የማንችለው ሊሆን ስለሚችል ከግንዛቤ በማስገባት ለኮቪድ አስራ ዘጠኝ መከላከልም ሆነ ለሌሎች የእለት ለት ኑሯችን ግብአት የሚያመርቱ ፋብሪካዎች እንዳይቆሙ፣ ኢንዱስትሪዎች እንዳይቆሙ የማምረት አቅማችን መጨመር መቻል አለበት እንጂ የሚቀንስበት ሁኔታ ካለ ከቫይረሱ ባልተናነሰ ሁኔታ የኢኮኖሚውን ችግር ውስጥ ሊያስገባን ስለሚችል በርትተን ፕሮጀክቶቻችንን መጨረስ፣ ምርትና ምርታማነትን መጨመር አምራቾችንም በዛው ደረጃ ስራቸውን አጠናክረው መስራት እንዳለባቸው በዚህ ደንብ መሰረት ተደንግጓል። የፌዴራል ዋና ዐቃቤ ሕግ ወይዘሮ አዳነች አቤቤ ናቸው። ዝርዝሩን የዕለቱ ቪረስ ይመለከተዋል። የኮሮና ቫይረስ መመርመሪያ ላብራቶሮች በድሬዳዋና በአዋሳ የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ናቸው። ሰኞ ሚያዝያ 5 2012 ዓ ም ጤና ይስጥልን። እንደምናመሻችሁ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪው ንጉሥ ታምሬ እንዲሁም ከዋና አዘጋጅ ትዝታ በላቸውና በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅ ይታየ ጤና ይስጥልኝ። ዜናዎቹን የማሰማችው ቆንጅ ይታየ ነኝ። ከኢትዮጵያ የጤና ጥበቃ ሚኒስቴር በተሰጠው መረጃ መሰረት በኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 74 ደርሷል። ባለፉት 24 ሰዓታት ምርመራ ከተደረገላቸው 247 ሰዎች መካከል ሶስቱ በቫይረሱ የተጠቁ ሆነው መገኘታቸውን ነው የሚኒስቴር መስሪያ ቤቱ መግለጫ ያመለከተው። ሶስቱም ሰዎች የአዲስ አበባ ነዋሪ የሆኑና የውጭ ሀገር ጉዞ ታሪክ የሌላቸው ኢትዮጵያውያን መሆናቸውንም መግለጫው አስታውቋል። ሁለቱ ወንዶች ሲሆኑ በበሽታው ከተጠቃ ሰው ጋር ንክኪ ኖሯቸው እንደሆነ አለመረጋገጡን፣ ሶስተኛይቱ የ23 ዓመት ወጣት ግን በቫይረሱ ከተጠቃ ሰው ጋር ንክኪ እንደነበራት ታውቋል ብሏል መግለጫው። አራት የቫይረሱ ታማሚዎች ከበሽታው እንዳገገሙ ጨምሮ ገልጿል። በኢትዮጵያ እስካሁን ለ4110 ሰዎች የኮሮና ቫይረስ ምርመራ መካሄዱን የጤና ጥበቃ ሚኒስቴር መረጃ ጨምሮ አመልክቷል። ሶማሊያ ውስጥ ሁለተኛ የኮሮና ቫይረስ ተጠቂ ሕይወቱ ማለፉን ተከትሎ የሀገሪቱ መንግስት በዋና ከተማዋ በሞቃዲሾ የሌሊት የሰዓት እላፊ አውጇል። የሰዓት እላፊው ከነገ በስቲያ ረቡዕ ጀምሮ ከምሽቱ ሁለት ሰዓት እስከ ንጋቱ 11 ሰዓት የሚጸና መሆኑን የሶማሊያ ፖሊስ ዋና አዛዥ ገልጸዋል። የተሽከርካሪዎች እንቅስቃሴና የንግድ ድርጅቶችን የሚመለከተው የሰዓት እላፊ ደረቅ ምግብ የሚሸጡ መደብሮችንና ሆስፒታሎች እንዲሁም የመድኃኒት ቤቶችን እንደማይመለከት ታውቋል። ህይወታቸው ያለፈው በቫይረሱ ትህ የነበሩ ሀሊፍ ሞሜንቶ ቶሆ ናቸው። የ69 ዓመት ሰው ነበሩ። በሶማሊያ አጠቃላዩ የቫይረሱ ተጠቂ ቁጥር 25 መድረሱን ዜናው ጨምሮ ገልጿል። በሳውዲ አረቢያ ደግሞ የኮሮና ቫይረስ ተያዦች ቁጥር በቅርብ ቀናት መጨመሩን ተከትሎ መንግስቱ አገር አቀፉን የሰዓት እላፊ አዋጅ ላልተወሰነ ጊዜ አራዝሟል። በሀገሪቱ 4460 የቫይረሱ ተጠቂዎች የተመዘገቡ ሲሆን ከ50 በላይ ህመምተኞች ሞተዋል። በቫይረሱ ከተያዙ ውስጥ አንዳንድ የንጉሳዊው ቤተሰብ አባላትም አሉባቸው። በተያያዦች ቁጥር ከስድስቱ የሰላጤው የአረብ ሀገራት ውስጥ የሳውዲው ከፍተኛው እንደሆነ ነው ታዛቢዎች የሚናገሩት። በዚህ የአውሮፓውያን አመት ውስጥ በአፍሪካ መጠነ ሰፊ ሰብል ያወደመው ያንበጣ መንጋ ምስራቅ አፍሪካ ገጠራማ አካባቢዎችን ተመልሶ ማጥቃት እየጀመረ መሆኑን የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ባለስልጣናት አስታወቁ። በዚሁ አመት ቀደም ሲል ባያሌ አሰርት ታይቶ በማያውቅ ግዝፈት የከበደ የአንበጣ መንጋ ማዕከላዊና ምስራቅ አፍሪቃን መምታቱ የሚታወስ ነው። የአሁኑ በአዲስ መልክ የተነሳው አውዳሚ የአንበጣ መንጋ የተቀሰቀሰው ባለፈው መጋቢት ወር በጣለው ከባድ ዝናብ የተነሳ መሆኑን የገለጸው የመንግስታቱ ድርጅት በአንዳንድ አካባቢዎች ይሄኛው ካለፈው ጋር ሲነጻጸር በሀያ እጥፍ የበለጠ እንደሚሆን ነው ያመለከተው። የአንበጣ መንጋ ወረራ በተለይ ኢትዮጵያ፣ ኬንያና ሶማሊያ ውስጥ ከአሁን ቀደም ባልታየ መልኩ የከበደ የምግብ ዋስትና ችግር የሚያስከትል እንደሚሆንም ፋኦ አሳስቧል። የአሁኑን የአንበጣ መንጋ ወረራ ለመከላከል የሚሞክሩትን አርሶ አደሮች ጥረት ለየት የሚያደርገው የኮሮና ቫይረስ ወረርሽኝና መንግስታት የቫይረሱን ስርጭት ለመከላከል የወሰዷቸው የእንቅስቃሴ ገደብ እርምጃዎች ተደራቢ ፈተና መደቀናቸው እንደሆነም የምግብና የእርሻ ድርጅቱ ገልጿል። የእንቅስቃሴ ገደቦቹ ሰራተኞቹንና መሳሪያዎችን ለማጓጓዝ ፈተና የደቀኑ መሆናቸውን የገለጸው ፋኦ፣ ሆኖም ከመንግስታቱ ከገበሬዎችና የእርሻ ምርት አምራች ድርጅቶች ጋር በመተባበር ያንበጣ መንጋውን ለመቆጣጠር ጥረታችንን ቀጥለናል ብሏል። ፋኦ ተጨማሪ ዝናብ ጥሎ የመንጋው ቁጥር ይብሱን እንዳይጨምር አጣዳፊ እርምጃ መውሰድ እንደሚያስፈልግ አሳስቧል። ለዚህም የ153 ሚሊዮን ዶላር እርዳታ ጠይቋል። እስካሁን የደረሰው ወይም ቃል የተገባለት 111 ሚሊዮኑ ብቻ መሆኑንም ጨምሮ ገልጿል። የዓለም የጤና ድርጅት ደብሊው ኤች ኦ በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የገባውን ኢቦላ በሽታ ለማጥፋት ባለው ቁርጠኝነት እንደሚቀጥል አስታወቀ። የሀገሪቱ ባለስልጣናት የኢቦላን መወገድ በቀናት ውስጥ ለማስታወቅ እየተሰናዱ ባሉበት በዚሁ ወቅት ነው በሽታው በአዲስ መልክ ማገርሸቱ ይፋ የሆነው። የኢቦላ ወረርሽኝ አበቃ ለማለት የሚቻለው በበሽታው የታመመ ሰው ሳይታይ አርባ ሁለት ቀናት ካለፉ ወይም ከሁለት የቫይረሱ መፈልፈያ ጊዜ በኋላ መሆኑን ሊሳሽ ላይን ከጂኒቫ በላከችው ዘገባ አመልክታለች። አዳነች ፍስሀዬ ታቀርበዋለች። የኮንጎ ዲሞክራሲያዊ ሪፑብሊክ ለአምሳ ሁለት ቀናት ያህል ኢቦላ ሳይታይባት ከቆየች በኋላ የ26 ዓመት ዕድሜ ወጣት በቤኒ ከተማ በኢቦላ መሞቱ ታወቀ። ይህ ጥሩ ወሬ ባይሆንም ያልተጠበቀ ነው ለማለት እንደማይቻል የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም አስገንዝበዋል። ስንዘጋጅበት ቆይተናል። ተጨማሪ የኢቦላ በሽተኞች ሊኖሩ እንደሚችሉ ጠብቀን ነበር። መጥፈነቱ የኮንጎ ዲሞክራሲያዊ ሪፑብሊክ መንግስት በመጪው ሰኞ ለመግለጽ አቅዶት የነበረውን የኢቦላ ወረርሽኝ ማብቃትን ለማስታወቅ አይችልም ማለት ነው ነገር ግን የዓለም የጤና ድርጅትና ሌሎች አጋሮች እዘዋሉ የኢቦላ ወረርሽኝን ለማጥፋት ከሚመለከታቸው ማህበረሰቦችና ከሌሎች አጋሮች ጋር ከመንግስትና በመንግስቱ አመራር ስር ሆነው ለመስራት ቁርጠኞች ናቸው ሲሉ ዶክተር ቴድሮስ አድሓኖም አስረድተዋል። የኢቦላ ወረርሽኝ ከሁለት ዓመታት በፊት ነሐሴ ወር ላይ በአዲስ መልክ መግባቱ ከተገለጸ በኋላ 3456 ሰዎች መታመማቸውን 2276 ሰዎች መሞታቸውን የዓለም የጤና ድርጅት አስታውቋል። ከስድስት ዓመታት በፊት ኢቦላ በምዕራብ አፍሪቃ ገብቶ ከ28 ሺህ በላይ የሚሆኑ ሰዎች ታማው 11300 ሰዎች ማለቃቸው የሚታወቅ ነው። የዓለም አቀፍ የጤና ድርጅት የአስቸኳይ ጊዜ የጤና ኮሚቴ ኃላፊ ማይክል ራያን፣ አሁን ያለው አዎንታዊ ነገር የኢቦላ ወረርሽኝን ጉዳይ የሚከታተለው የዓለም አቀፍ እንቅስቃሴ በተጠንቀቅ ላይ ስለነበር ፈጣን ምላሽ ለመስጠት መቻሉ ነው ብለዋል። በኢቦላ በሽታ ከሞተው ወጣት ጋር ግንኙነት የነበራቸው ሰዎችን ተከታትሎ በማግኘት የጤንነታቸውን ሁኔታ የመመርመርና ክክባት የማቅረብ ጥረት እየተደረገ መሆኑን የዓለም የጤና ድርጅት አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም መንግስታት የኮሮና ቫይረስ ስርጭትን ለመከላከል ለህዝቦቻቸው አስተላልፈው የከረሙትን ከቤት አትውጡ ትዕዛዞቻቸውን መቼና እንዴት ለቀቅ እንደሚያደርጉ እያውጠነጠኑ ናቸው። ዛሬ ስፔን የፋብሪካና የግንባታ ሰራተኞቿ ወደ ስራ ገበታቸው እንዲመለሱ ፈቅዳለች። አሁንም የቫይረሱ መዛመት አደጋ ስላለ ኩባንያዎች ለሰራተኞቻቸው መከላከያዎችን እንዲሰጡ፣ ሰራተኛው አንዱ ከሌላው በሁለት ሜትር መራቁንም እንዲያረጋግጡ ታዘዋል። ከ165 ሺህ በላይ ህዝብ በቫይረሱ የተጠቃባትና አስራ ሰባት ሺህ ሰዎች የሞቱባት ስፔን አብዛኛው አካባቢ ላለፈው አንድ ወር ያህል ተዘግቶ ነው የከረመው። በመላው ዓለም ያሉ ሀገሮች መንግስታት ሰው እስከ መቼ ቤቱ ይቆይ፣ መቼስ ወደ ስራው ይመለስና ኢኮኖሚውን ያንቀሳቅስ የሚለውን ጥያቄ እያመዛዘኑ እየመከሩበት ናቸው። ደቡብ ኮሪያ ጠቅላይ ሚኒስትር ቹንግ ቺ ኪዩን ዛሬ ሲናገሩ የሰው ለሰው መራራቅ መመሪያዎችን እንዳሉ በመጠበቅ አንዳንዱን ምጣኔ ሀብታዊና ማህበራዊ እንቅስቃሴ ለመክፈት የሚያስችል አዲስ መመሪያ ላይ እየመከርን ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕም በተቻለ ፍጥነት አንዳንዱን የኢኮኖሚ እንቅስቃሴ ወደ ወትሮ ለመመለስ ፍላጎት እንዳላቸው ጠቁመዋል። ህዝቡ የሚችል ከሆነ እስከዚህ የአውሮፓ ሚያዝያ ወይም ኤፕሪል ወር መጨረሻ ከቤቱ እንዳይወጣ ነው አስተዳደራቸው የመከረው። የአብዛኞቹ ግዛቶች አገረ ገዢዎች ግን ገፋ አድርገው ነዋሪዎቻቸው ሰውነትን ለማፍታታትና ምግብ ለመገብየትና ለመሳሰለው ካልሆነ በስተቀር ከቤት እንዳይወጡ ማዘዛቸው ይታወሳል። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ ትናንትና ለሲኤንኤን በሰጡት ቃለ መጠይቅ አንዳንዶቹን ትዕዛዞች በመጪው ግንቦት ሜይ ወር መጀመሪያ አካባቢ ማንሳት የሚቻል ይመስለኛል ብለዋል። ተስፋ የማደርገው አሉ፣ በዚህ ወር መጨረሻ ላይ ሁኔታውን አጢነን አንዳንዱን ገደብ በጥንቃቄ ማንሳት እንችላለን ወይ እንልና እናየዋለን ከሆነ ይሆናል አለዚያ ቤት መቀመጡን መቀጠል ነው ሲሉ ፋውቺ አስረድተዋል። ይህን ለማድረግ ቁልፉ ቫይረሱ ያገኘውን ሰው ቶሎ ብሎ አውቆ መለየት እና ከሱ የተገናኙ ሌሎችን ተከታትሎ ማግኘት ነው ብለዋል። እንቅስቃሴዎችን የማስጀመሩ እርምጃ እንዳየ አካባቢው ይዞታ እየታየ መወሰን እንደሚኖርበትም ዶክተር አንቶኒ ፋውቺ አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ መረጃዎች እንደሚያመለክቱት በዓለም ዙሪያ እስከ ዛሬ ሰኞ ማለዳ ድረስ በቫይረሱ መጠቃቱ የተረጋገጠው ሰው ብዛት አንድ ሚሊዮን ስምንት መቶ ሀምሳ ሺህ ደርሷል። አንድ መቶ አስራ አራት ሺህ ሰዎች ለኅልፈት ተዳርገዋል። በቫይረሱ ከተጠቁት ሰዎች አሀዝ ውስጥ ከአምስት መቶ ሀምሳ ሺህ የሚበልጡትን የያዘችው ዩናይትድ ስቴትስ ነች። ዩናይትድ ስቴትስ ደቡብ ምስራቃዊ ግዛቶችን ባዳረሰው ከባድ ንፋሳማ ዝናብ ቢያንስ አስራ ስምንት ሰዎች መሞታቸው ታውቋል። ቴክሳስ፣ ሉዊዚያና፣ ሚሲሲፒ፣ ጆርጂያ እና ቴኔሲን በከባድ አውሎ ንፋስ እየተውዘገዘገ የመታው ኃይለኛ ዝናብ ብዙ መቶ መኖሪያ ቤቶችን አውድሟል። ቢያንስ 800 ሺህ ሰዎችን ያለ ኤሌክትሪክ አገልግሎት አስቀርቷል። በመጨረሻም ዜና እረፍት የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ተመስገን ዘውዴ ከዚህ ዓለም በሞት ተለይተዋል። ከ1998 እስከ 2002 ዓመተ ምህረት ድረስ ቅንጅት ለአንድነትና ለዲሞክራሲ ፓርቲን ወክለው በፓርላማ አባልነት ያገለገሉት አቶ ተመስገን ዘውዴ ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ማረፋቸውን ከህዝብ ተወካዮች ምክር ቤት የወጣ መረጃ አመልክቷል። አቶ ተመስገን ባለትዳር እና የሁለት ልጆች አባት ነበሩ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ መያዜ አምስት 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው ምድብኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍም 943 እና እንዲሁም በናይል ሰት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢርዕስ መሰረታዊ አገልግሎት የሚሰጡና እንዲሁም አምራች ድርጅቶች ስራቸውን ማቋረጥ ወይም ማስተጓጎል በአዲሱ አዋጅ ማስፈጸሚያ ደንብ መሰረት የተከለከለ መሆኑን ዋ ስርዓት እንደሚዘረጉም ጠቁመዋል። ለዝርዝሩ መለስካቸው አመሃ። ዋና አቃቤ ሕግ ወይዘሮ አዳነች አበቤ ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት ለጸደቀው የአስቸኳይ ጊዜ አዋጅ ማስፈጸሚያነት የወጣውን ደንብ በዝርዝር አብራሩ። በሰጡት ማብራሪያ መሰረት ደንቡ በአራት ዋና ዋና ክፍሎች ተተንትኗል። ከልካይ ድንጋጌዎች፣ ግዴታ የሚጥሉ ኃላፊነትን የሚጥሉና ልዩ ልዩ ድንጋጌዎች በሚል ተከፋፍሏል። ከልካይ ደንቦች ማንም ሰው ወይም ማንም አካል ማድረግ የሌለበትን ይዘረዝራሉ። ሁለተኛዎቹ ማለትም የማድረግ ግዴታን የሚጥሉ ደንቦች ሲሆኑ እነዚህን ለማድረግ በሕግ የሚያስጠይቅ እንደሆነ ወይዘሮ ዋዳነች አስረድተዋል። በሦስተኛ ደረጃ የተቀመጡ ደንቦች ደግሞ አስፈጻሚ አካላትን የወሰኑ ሲሆኑ የአራተኛው ክፍል ደንቦች ልዩ ልዩ ድንጋጌዎችን ይመለከታሉ ብለዋል። ክልከላ ከተጣለባቸው ድርጊቶች መካከል በመሠረታዊ አገልግሎት ሰጪና አምራች ድርጅቶች ላይ ነው። መሠረታዊ አገልግሎት የሚሰጡ እንደ መብራት ኃይል፣ የሕክምና ተቋም፣ ቴሌኮሙኒኬሽን፣ ባንኮች፣ የምግብ አቅርቦትን የሚያቀርቡ ተቋማት፣ ፋብሪካዎች፣ የጽዳትና የጥበቃ አገልግሎት የሚሰጡ ሰራተኞችና ተቋማት የደረቅና ፈሳሽ ጭነት አገልግሎት የሚሰጡ አሽከርካሪዎች፣ የእርሻ አገልግሎት፣ አጠቃላይ የሀገራችን እርሻ አገልግሎት ወይም ደግሞ የግብርና ስራዎች ማለት ነው። አምራች ኢንዱስትሪዎች፣ ፕሮጀክቶች፣ ወይም ደግሞ የግንባታ ፕሮጀክት ስራዎች ማቋረጥ፣ ማስተጓጎል በዚህ ደንብ መሰረት የተከለከለ ነው። ለዚህ ክልከላ ዋናው ምክንያት የሀገሪቱ ምጣኔ ሀብታዊ አውቀን እንደሆነም አቃቢ ህግ አዳነች አብራርተዋል። መሬት ትልቁ ካፒታላችን ነው። መሬት ጾም የሚያድር ከሆነ ኮቪድ አስራ ዘጠኝ ሳይሆን የኢኮኖሚ ችግሩ ራሱ የሚያደርስብን ቀውስ ልንወጣው የማንችለው ሊሆን ስለሚችል ከግንዛቤ በማስገባት ለኮቪድ አስራ ዘጠኝ መከላከልም ሆነ ለሌሎች የእለት እለት ኑሯችን ግብአት የሚያመርቱ ፋብሪካዎች እንዳይቆሙ፣ ኢንዱስትሪዎች እንዳይቆሙ ብዙ ከውጭ የምናስገባቸው እቃዎች በአሁኑ ሰዓት በድሮ ይዘት እንዳልሆኑ ይታወቃል። ሀገራት እንቅስቃሴዎችን ዘግተዋል። ስለዚህ የማምረት አቅማችን መጨመር መቻል አለበት እንጂ የሚቀንስበት ሁኔታ ካለ ከቫይረሱ ባልተናነሰ ሁኔታ የኢኮኖሚውን ችግር ችግር ውስጥ ሊያስገባን ስለሚችል በርትተን ፕሮጀክቶቻችንን መጨረስ፣ ምርትና ምርታማነትን መጨመር፣ አምራቾችን በዛው ደረጃ ስራቸውን አጠናክረው መስራት እንዳለባቸው በዚህ ደንብ መሰረት ተደንግጓል። ከኮቪድ-19 ጋር በተያያዘ ሌላው ክልከላ የተደረገባቸው የመረጃ ምንጮችና አተረጫጨታቸው ነው። በወይዘሮ አዳነች ማብራሪያ መሠረት ከበሽታው ጋር በሚያያዙ ጉዳዮች ላይ ሐሰተኛ፣ ያልተጣሩ መረጃዎችን ወይንም ምንጫቸው ታማኒ ያልሆኑና ምንጫቸው ያልታወቁ መረጃዎችን በማስተላለፍ ሕዝብ ላይ የስነ ልቦና ጫና ወይንም ቀውስ ማድረስ፣ ማጋነን ወይንም አላግባብ አቃሎ መረጃዎችን ማድረስ በድንቡ መሠረት የተከለከለ መሆኑን ገልጸው አዲስ የመረጃ ስርዓት እየተዘረጋ ለመሆኑ ፍንጭ ሰጥተዋል። ለዚህ ዓላማ የተቋቋመው ኮሚቴ በተመሳሳይ መልኩ በክልሎች ደረጃ የሚቋቋሙ ንዑሳን ኮሚቴዎችና ደረጃጀቶችን ሊያቋቁም ይችላል። ስለዚህ እንደዚህ አይነት መግለጫዎች ሲሰጡ ወይም መረጃዎች በሚሰጡ በታወቀና በሕግ መሰረት በተፈቀደለት የመንግስት አካል ብቻ መሆን መቻል አለበት። በሀገር ደረጃ ኮሚቴ ይቋቋማል። መረጃዎችን የኮቪድ አስራ ዘጠኝ በሚመለከት መረጃ የሚሰጥ የአስቸኳይ ጊዜ አዋጅን በተመለከተ ትንተና የሚሰጥና መረጃ የሚሰጥ አፈጻጸሙን በአጠቃላይ ለሕዝብ ሪፖርት የሚያደርግ ኮሚቴ ይቋቋማል። በየክልሉም በየመንግስት መዋቅር እስከታችኛው እርከን እንዴት መረጃዎች መውረድና መገለጽ እንዳለባቸው የኮሚኒኬሽን ስርዓት ስለሚዘረጋ ከዛ ውጪ በሆነ ሁኔታ ትንተና ማድረግ፣ መግለጫ መስጠት በዚህ ደንብ መሰረት የተከለከለ ነው ማለት ነው። ወይዘሮ አዳነች ግዴታ ከሚጥሉ የደንብ ክፍሎች በምሳሌነት ያነሱ ደግሞ ይህን ነበረ። ማንኛውም አምራች ወይም አገልግሎት ሰጪ ድርጅት የኮቪድ-19 ስርጭትን ለመከላከል ለመቆጣጠርና ብሎም የሚያስከትለውን ጉዳት ለመቀነስ የሚያደርገው ጥረት አስፈላጊ የሆነ አገልግሎት እንዲሰጥ፣ አገልግሎትን እንዲያሰፋ፣ ምርት እንዲጨምር፣ ወይም ደግሞ የሚያመርተውን የምርት አይነት እንዲቀይር ወይም በተመጣጣኝ ዋጋ ለመንግስት እንዲሁም ለተለያዩ የሸማቾችና የህብረት ስራ ማህበራት እንዲያቀርብ በሚታዘዝበት ሰዓት የማቅረብ ግዴታ፣ ምርቱን የመጨመር፣ ምርቱን የመቀየር፣ የምርት መጠኑንም በዛው ልክ የመቀየርና የማብዛት ግዴታ ተጥሎበታል ማለት ነው። በክልከላው ክፍል በጥብቅነት ከተነሱት ጉዳዮች አንዱ መሰባሰብን የሚመለከት ሲሆን ከፓርቲ እስከድር ከሃይማኖት ስብሰባዎች ስፖርትን በቡድን እስከ ማዘውተር ክልከላ የተጣለባቸው ድርጊቶች ናቸው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። የደቡብ ክልል የህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ምርመራ ዛሬ በሐዋሳ ከተማ በሚገኘው ማዕከሉ ጀምረዋል። በቀን ዘጠና ስድስት ናሙናዎችን የመመርመሪያ አቅም ያለው ላብራቶር ስራ መጀመሩን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውናቸው ያስታወቁት የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር ይዘዋል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት የመጀመሪያው የምርመራ ማዕከል ዛሬ በአዋሳ ከተማ ስራ ጀምሯል። በሌሎች ከተሞችም በተመሳሳይ ስራውን ለመጀመር ዝግጅት የተደረገ መሆኑን ተናግሯል። እስካሁን ባለው ይሄ ማዕከል በቀን ዘጠና ስድስት ሳምፕሎችን መርምሮ ውጤት መስጠት ይችላል። ይሄ ትልቅ ነገር ነው። ደረጃ በደረጃ ተመሳሳይ የምርመራ ማዕከላቶችን ለመፍጠር እንሞክራለን። አሁን ባለው ሁኔታ ግን እጅግ እጅግ ውስን የሆነ እና ለዛ የተመቸ የምርመራ ማሽን ያላቸው ላይ በነዛ ላቦራቶሪዎች ነው እየመረመርን ያለነው። ስለዚህ ዛሬ ለክልላችን የሀዋሳው ጀምረዋል። በሚቀጥሉት ጊዜያት ደግሞ አርባ ምንጭን፣ ሶዶም፣ ሌሎችም አቅም በፈቀደ መጠን ልናደርግ ጥረት እናደርጋለን። ተቻኩልን ወደ ምርመራው ያልገባነው በምክንያትና ሌላ መዘዝ ላለማስከተል አስበን ነው ያሉት ምክትል ርዕሰ መስተዳድሩ በትኩረት መሰራት ያለበትና መሰረታዊ ጉዳይ መከላከል መሆኑን አስረድቷል። ለዚህም አሉ አቶ ርስቱ፣ ለዚህም አድርጉ የተባልነውን ነገር ብቻ የማድረግ ግዴታ ተጥሎብናል። ጤና ባለሙያዎች በሚሰጡን ምክር መሰረት አድርጉ ያሉንን እናድርግ፣ አድርጉ ያላሉንን አናድርግ ነው። ለምሳሌ አድርጉ ያሉን ምንድን ነው? እጃችንን ደጋግመን ደጋግመን መታጠብ፣ ሁለተኛ ርቀታችንን መጠበቅ ነው። በምንም መንገድ አንድ ላይ ሆነው ስብሰባዎች፣ በጣም ገበያም ቦታ ይሁን የትኛውም ቦታ ሰው የሚሰበሰብበት ቦታ ላይ ሰብሰብ ብለን መገኘት የለብንም ነው። ስለዚህ እነዚህም ምክሮችን በደንብ መጠበቅ ያስፈልጋል። ምክትል ርዕሰ መስተዳደሩ ቀደም ሲል የነበረውን የመመርመሪያ ማሽን እና ሌሎች የቤተ ሙከራ ቁሳቁሶችን በማሟላት እንዲሁም ለሕክምና ባለሙያዎችም ስልጠና እንደተሰጠ ተናግሯል። የጤና ባለሙያዎችን ለሚያደርጓቸው ጥረት አመስግኗቸዋል። እስካሁን በክልላችን ያጋጠመን ኬዝ የለም፣ ፖዘቲቭ የለም። ምርመራዎች የላክናቸው በሙሉ ከቫይረሱ ነፃ ሆነው መጥተዋል። እስካሁን የደረሱን ውጤቶች ሂደት ላይ ያሉ አሉ። እንግዲህ ፈጣሪ ይረዳናል። እስካሁን የሰማነው ክፉ ነገር የለም፣ ግን እሱ ማለት ዋስትና ማለት አይደለም። ፈጣሪ ይጠብቀን፣ እኛም ራሳችንን እንጠብቅ ለማለት ስልጠና ከወሰዱ ሁለት ባለሙያዎች ውስጥ አንዱ የሆኑት የኮቪድ-19 ቤተ ሙከራ ባለሙያዎች አባል አብድልፈታ አምስል መጀመሪያ ማሽን መቅጠማቸውና የሁለት ሰዎች ናሙና መስራታቸውን ተናግሯል። ከሱ ጋር ሌላ አንድ ባለሙያ ስልጠና መውሰዱና እነሱም ከተለያዩ ዞኖች የተጠረጠሩ ናሙናዎችን ወስደው የሚያመጡላቸውን ሰላሳ ባለሙያዎችን ማሰልጠናቸውን ገልጧል። ማታም በሊትም እየገባን ለመስራት ዝግጅ ነው። ከኛ በፊት የሳምፕል ኮሌሽን ላይ የሰለጠኑ ባለሙያዎች አሉኛ ጋር እኛ ደግሞ ሆስፒታል ላይ ያሉ ሆስፒታል ባለሙያዎች እንደገና ሰልጠናናል በየ ቦታው ደቡብ ክልል ላይ ያሉ ሆስፒታሎችን በጠቅላላ ማለት። ዛሬ ስራ የጀመረው የምርመራ ማዕከሉ ለደቡብ ክልል ለኦሮሚያና ለከፊል ሶማሊያ ክልል አገልግሎት የሚሰጥ መሆኑንም የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም። ዮናታንን ለዘገባው አመሰግናለሁ። አድማጮች በሌላ ተያያዥ ዜና በምስራቅ ኢትዮጵያም ሶስት የኮሮና ቫይረስ መመርመሪያ መሳሪያዎች ስራ ተመርቆ መጀመሩ ተገለጠ። ሁለቱን ለስራ ያዘጋጀው የሀረማያ ዩኒቨርሲቲ ሶስተኛውን ደግሞ የጅጅጋ ዩኒቨርሲቲ መሆኑ ተገልጧል። በተጨማሪም ሁለቱ ዩኒቨርሲቲዎች በጽኑ ለታመሙና በራሳቸው መተንፈስ ላዳገታቸው ማን ምርጃ የሚለውን አጋዥ የመተንፈሻ መሳሪያ መስራታቸውንም ይፋ አድርገዋል። አዲስ ቸኮል ተጨማሪ ይዟል። የሀረማያ ዩኒቨርሲቲና የጅጅጋ ዩኒቨርሲቲ ባለፈው ቅዳሜና እሁድ የኮሮና ቫይረስ መመርመሪያ መሳሪያዎችን ለስራ አዘጋጅተዋል። የሀረማያ ዩኒቨርሲቲ በዩኒቨርሲቲ ዋና ግቢና በሀረር ከተማ በሚገኘው የሕክምና ትምህርት ክፍሉ ነው ሁለት መመርመሪያዎችን ለስራ ያዘጋጀው። የመመርመሪያ መሳሪያዎቹን መርቀው ስራ ያስጀመሩት የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ዩኒቨርሲቲ ምርመራውን በመጀመሩ በኮሮና ቫይረስ የተጠረጠሩትን ናሙና አዲስ አበባ በመላክ የባክን የነበረውን ጊዜ እና ገንዘብ ከመቆጠቡ ባሻገር እንደ ሀገርም ያለንን የመመርመር አቅም ያሳድጋል ብለዋል። የቤተ ሙከራው ኃላፊ ዶክተር ነጋ ሰፋ የመመርመሪያ መሳሪያው ስላለው የመመርመር አቅምም ይናገራሉ። ለኮሮና ተብሎ አውቶሜት ስላልተደረገ ነው እንጂ ቢደረግ በቀን ውስጥ ከፍተኛ ሳምፕል የመስራት ብቃት አለው። አሁን ግን በተዝናና የስራ ሰዓት ጠዋት አራት ሰዓት ከሰዓት አራት ሰዓት ብንሰራ ሁለት መቶ ሳምፕሎችን መስራት እንችላለን። ነገር ግን ትንሽ እናፍጥ ነው ካለን በቀን ሰባት መቶ ስልሳ ሳምፕሎችን አናላይዝ ማድረግ ይችላል። እንደገና 24ት ሰዓት ሙሉ እንስራ ካለን ወደ 1800 ሳምፕል ወይም 4000 ሳምፕል በምንጠቀመው ፕሌት ወይም ደረጃ መሰረት ወስነን መስጠት እንችላለን ማለት ነው። የሐረማያ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ዩሱፍ ዩኒቨርሲቲያቸው ህብረተሰቡን ከማስተማርና የእጅ ንጽህና መጠበቂያ ማለትም ሳኒታይዘር አምርቶ በነጻ ከማከፋፈል ባሻገር የመተንፈሻ አጋዥ መሳሪያ ማለትም ቬንትሌተር ማምረቱንም አስታውቀዋል። ፊት ጭምብል፣ እንደዚሁም የመተንፈሻ አካልን ሊያግዝ የሚችል ለህሙማን ሊረዳ የሚችል መካኒካል ቬንትሌተር ዲዛይኑን እንግዲህ የእኛ አጋር ከነበሩት ዩኒቨርሲቲ ኦፍ ፍሎሪዳ ጋር ሼር አደረጉልን። ይህንኑ ለእኛ ተመራማሪዎች ሼር አድርገን ማክሰኞ ጀመሩ። ዛሬ እንግዲህ የምናየውን መካኒካል ቬንትሌተር ሰክሰስፉሊ ረን ማድረግ ችለዋል። አሁን በቀጣይ እንዴት ወደ ስራ እንደምናስገባ በርትተው ሌት ተቀን እየሰሩበት ነው ያለው የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር አብዱልቃድር ገልገሎ የምስራቁ ክፍል ለኮሮና ወረርሽ ይበል ተጋላጭ እንደሆነ ገልጸው የአርማ ዩኒቨርሲቲ የኮሮና ወረርሽኝን ለመከላከል የሚያደርገውን ጥረት ለማገዝ ቢሯቸው አስፈላጊውን ሁሉ ድጋፍ እንደሚያደርግ አረጋግጠዋል። በተመሳሳይ የጂጂጋ ዩኒቨርሲቲን በቀን 240 የደም ናሙናዎችን መመርመር የሚያስችል መሳሪያ አስመርቋል። መሳሪያውን የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ ማህመድና የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ማህመድ ሻሌ መርቀውታል። የጂጂጋ ዩኒቨርሲቲ መመርመሪያም እንዲሁ ክልሉ የደም ናሙናዎችን አዲስ አበባ ድረስ በመላክ ይጠፋ የነበረውን ጊዜና ሀብት የሚቆጥ መሆኑን አቶ ሙስጠፌ ተናግረዋል። የመመርመሪያ መሳሪያ ወደ ስራ ስለገባበት መንገድ የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር አብዲ አህመድ ሀሰን የሚሉት አላቸው ግን በመጀመሪያ ሲመጣ ለዚህ ጉዳይ አልመጣም። ግን በሽታ ከመጣ በኋላ እኛ ጅግጅጋ ዩኒቨርሲቲ ስንሰራ ስለነበረን አንዳንድ ነገሮችን ለማህበረሰብ ስንሰራ ስለነበረን ከሶማሌ ክልል ጤና ቢሮ ጋር ሆነን ይህንን ማሽን ለምን ቼክ አይደረግን ብለን ኢትዮጵያን ፓብሊክ ሄልት ኢንስቲቱት ጋር ሄድን ነበርን። እነዚያ ቲም መጥቶ ይህንን ማሽን ቼክ ካደረገ በኋላ ኮሮና ቫይረስ ቫይረሱ ደግሞ መመርመር እንደምችል ነው እየነገሩን። ትናንሽ ነገሮች ብቻ ነው ማስተካከልና መጨመር ያለበት ተብለን በእነሱ ሪኮመንዴሽን መጨመር የነበረበን ከሶማሊ ክልል ጤና ቢሮ ጋር ሆነን ባይንድ ነገሮችን ልክ እንደ ኬሚካልና ትናንሽ ሲታዎች ገጽተን ክልል ቢሮ ደግሞ አንድ አንድ ነገሮች አምጥቶ በዚያ የተነሳ ነው እኛ ደግሞ ከክልል ፕሬዚደንቱን ቶ ክቡር አቶ ሙስጠፍ ምህመድን ኮሚቴ ታደርገን ምታስ መረከ ላይ እንፈልጋለን ብለን ከትላንትና ወራ ባሽኑ ተመረቀው የጅጅጋ ዩኒቨርሲቲም እንደ አርማ ዩኒቨርሲቲ ሁሉ የትንፋሽ አጋዥ መሳሪያ ማለት ነው ቬንትሌተር ማምረቱንና ለክልሉ ሕብረተሰብ ሌሎች አገልግሎቶችን እየሰጠ መሆኑንም ዶክተሩ አክለው ገልጸዋል። እስከ ዛሬ ስናደርግ የነበርን ተማሪዎቹ ከሄዱ በኋላ ሁሉም ባሶች የዚህ ባሶች ልክ እንደ ፓብሊክ ትራንስፖርት መሆን አለበት ትበብ ብለን ነው ማኔጅመንት ኮሚቴ የወሰነ ትኛ ዩኒቨርሲቲ ሁሉ መኪናዎች ህብረተሰቡ በጣም እየገለገሉ ያሉት። ሁለተኛ እ ትኛ ዩኒቨርሲቲ ደግሞ አዌርነስ አንዳንድ ሰዎች በቃ ግንዛቤ ማስጨበጥ ስራ ኤግዛክት ትራይኒንግ ና ምስልጠና ሰብ ነበርም። ሌላኛው ደግሞ ዩኒቨርሲቲ ዋነኛው ይህንን በሽታረ መከልከል ምንችልበት ምስልና መጠበቅ ነው። በመጀመሪያ እጃችን መታጠፍ ስላለበት ከተማ ውስጥ የተለያየ ሞስ ወደ ሀያ የሚጠቦች ፖይንቶች የምታተውበት ቦታ አስቀምጠን እኛው ዩኒቨርስቲ ቦታ የራሱ እየዞረ ውሃ እየተጨመረ እዛ ደግሞ መድተን ነበረ። ራሱ የቻለ ሰራተኛ ሻምፑ የሚሰጥ ፋክሳልክ ደግሞ ሪፖርት አድርጎ ውሃ አለቀም የሚል አንድ ሰራተኛ ያስቀምጠን ነበረን። እንግዲህ እንደ እንደ ዩኒቨርስቲ እኛ ያው ኬሚስትሪ ዲፓርትመንት ስላል እኛ መምህራኖች መጥቶ ሳኒታይዘር ማድረግ እንችላለን። በዛ ደግሞ አልኮል አምትተን ደግሞ አምትተን ሳኒታይዘር እየሰሩ ነው ያሉት። ከጅቡቲና ሶማሊያ ጋር የሚዋስ ነው የምስራቅ ኢትዮጵያ ለኮሮና ወረርሽኝ ተጋላጭነቱን የሚጨምሩ ድንበር ዘለል እንቅስቃሴዎች ያሉበት ሲሆን በአንድ ቀን ልዩነት ሶስት የመመርመሪያ መሳሪያዎች በሀረማያ ሀረርና ጅጅጋ ከተሞች ስራ መጀመሪያቸው በኦሮሚያ ክልል ለምስራቅና ምዕራብ ሀረርጌ ለሀረሪና ሶማሌ ክልሎች እንዲሁም ለድሬዳዋ አስተዳደር ጠቃሚ መሆኑን በሶስቱም የመረቃ መድረኮች ላይ የተገኙ አመራሮች የገለጹት ነው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ወደ መጨረሻው የመጽሔቱ ርዕስ ልውሰዳቸው አድማጮች። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሰሞኑን አባሎቻችን ያለምንም ምክንያት ታስረውብናል ሲል ቅሬታ አቅርበዋል። የወልቃይት አማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌና አቶ መብራቱ ጌታሁንን ጨምሮ ቁጥራቸው አራት የሚደርስ አባሎቻችን ባሳለፍነው ሳምንት መጨረሻ ጎንደር ከተማ ውስጥ በመንግስት የጸጥታ ኃይሎች ተይዘው ታስረውብናል ነው ያለው ኮሚቴው። በስር ላይ የሚገኙት የአቶ መብራቱ ልጅ ደግሞ አባቴ የታሰረው ፋኖ ነው ተብሎ ነው ትላለች። በጉዳዩ ላይ የመንግስት አመራሮችን ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። ለዝርዝሩ አስቴር ምስጋናው። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ አቶ መብራቱ ጌታሁንን ጨምሮ አራት አባሎቻቸው በመንግስት የጸጥታ ኃይሎች ታፍነው ታስረውብናል ምክንያቱንም ማወቅ አልቻልንም ብለዋል። መጋቢት ሰላሳ ሌሊት ላይ አዘዝ አካባቢ ውጊያ ነበረ። ተኩሱ ነበረ ተኩሱ ምንድን ነው ብለን ያን ስናዳምጥ ከሰዎችን ጠይቀን ፋኖ ያሉበት ቤት ተከቦ መንግስት እነሱን ለመያዝ የተከፈተው ውጊያ ነው ተባለ። ከዛ በኋላ ሰውም ወጥቶ ከተማ ላይ ይንቀሳቀስ ነበር። በዚህ አጋጣሚ የእኛ ኮሚቴ የሆነው መብራት ጌታውን ከተማ ላይ ወጥቶ ሲንቀሳቀስ እሱንም ሌሎች መያዝ ተጀምሮ ነበር። እሱንም ጨምረው ይዘው እስር ቤት አስገቡት። ሌሎች ስማቸውን ያላወቅኳቸው ሶስት የወልቃይት ልጆችም እዛ ገብተዋል፣ ታስረዋል። አንድ የደባርቅ ልጅ የወልቃይት ኮሚቴ ንገሩልኝ ያለ ሙልጌታ የሚባልም አለ። ስድስተኛ ፖሊስ ጣቢያ ናቸው ያሉ እነዚህ ምክንያቱን ስንጠይቅ ምንም አይነት ምላሽም አላገኘንም ነበር መጀመሪያ ላይ። በኋላ ግን የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ምክትል ሊቀመንበር አቶ ጌጤ አዳን ወደ ፖሊስ መምሪያ ሄደው ጠይቀው ምንድን ነው ሲባል ይያዙ ከተባሉ ዝርዝር ውስጥ የለም ተብሏል። ዝርዝር ውስጥ ከሌለ ደግሞ ዝም ብሎ በአጋጣሚ ተይዞ ከሆነ መለቀቅ ነበረበት። አንድ ምክንያት የፈጠሩት ምንድን ነው ጦር መሳሪያ ማለት ሽጉጡ ይዟል፣ ሽጉጡ ደግሞ ሕጋዊ ፈቃድ አለው። የአቶ መብራቱ ልጅ ትዕግስት መብራቱ ግን አባቷ የታሰረው ፋኖ ነው ተብሎ እንደሆነ ትናገራለች። መንገድ ላይ ነው የያዙት፣ አይደንስን ጠይቀው ምን ፋኖ ነው ተብለ ነው የተያዝኩት። ሌላ ምክንያት የለውም ነው የተባለ። እስካሁን ምንም መፍትሄ አልተገኘም። ያው አልወጣም፣ እስካሁን ታስሮ ነው ያለው። ብንጠይቃቸውም ገና እናጣራለን፣ አጣርተን ነው የምንለቀው ብለውናል። ማንን ነበር ሄዳችሁ የጠየቃችሁ? እዛ መምሪያው እንትኑ የፖሊስ ጣቢያ ስድስተኛ ጣቢያ ነው ታስሮ ያለ ማራኪ አካባቢ እና የክፍለ ከተማ የጎንደር አለ ፒያሳ አካባቢ እዛ ደግሞ የጠይቅ ናቸው። እናጣራለን በአንዴ መድገቅ አንችልም። እነዛ ከሆነ ይወጣል። በጉዳዩ ዙሪያ ከጎንደርም ሆነ ከክልሉ የጸጥታ ዘርፍ ኃላፊዎች መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። እንዳገኘው የምመለስ ይሆናል። ቀደም ብለው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ የአቶ አታላይ ዛፌ አባሎቻቸው ከሚፈለጉት ውስጥ ዝርዝራቸው እንደሌለ እንደተነገራቸው እና ቅዳሜና እሁድ ተጠርቶን እንደሚለቀቁ የተገለጸ ድምጽ። ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ጎንደር እንሻገረው። በአማራ ክልል በጎንደር ከተማ ውስጥ በሁለት መኖሪያ ቤቶች ውስጥ ከባድ መሳሪያ ጭምር አከማችተው በከተማይቱ ሲንቀሳቀሱ የነበሩ ያላቸው ቡድኖች ላይ መንግስት እርምጃ በወሰደበት ጊዜ አንድ ነጋዴና አንድ የመኪና አሽከርካሪ ከታገቱበት መለቀቃቸውን የጎንደር ከተማ ከንቲባ አስታወቁ። በተጨማሪም ቡድኑ አራት የጸጥታ አባላትንና ሁለት ሰላማዊ ሰዎችን መግደሉን እንዲሁም አራት ሰዎች መቁሰላቸውን አያይዘው ገልጠዋል። የአሜሪካ ድምጽ ያነጋገራቸው አንዳንድ የአካባቢ ነዋሪዎች ግን መንግስት በዚህ አሳቦ በፋኖ ስም የተደራጁ ሰላማዊ ወጣቶችን ለመምታት ነው የሚል ሀሳብ ቢሰነዝሩም ሌሎች ደግሞ የለም፣ በከተማው ነዋሪዎች ላይ በተለይ ነጋዴዎችና ገንዘብ አላቸው ብለው ያሰቧቸው ሰዎች የሚያስ የሚያስጨንቁ ናቸው የሚል አስተያየት ሰጥተዋል። እንዲያውም መንግስት እርምጃ ከመውሰድ ዘግይቷል የሚሉም አሉ። ጽዮን ግርማ የዚህን ዘገባ ክፍል አንድ በትላንትናው ምሽት አሰምታን ነበር። አሁን ሁለተኛውን ክፍል ይዛ አቅርባለች። የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም መንግስት በጎንደር ከተማና ዙሪያዋ ባሉ ወረዳዎች የዘራፊ ቡድን አደራጅተው ከነፍስ ወከፍ እስከ ቡድን መሳሪያ ታጥቀው በካምፕና በየጫካው ህገወጥ ድርጊት ሲፈጽሙ በነበሩት ላይ ብቻ እርምጃ መውሰዱን ይናገራሉ። ከዛ ውጪ በፋኖ ላይ እርምጃ ተወስዷል በሚል እየተስተጋባ የሚገኘው መረጃ ህገወጥነታቸውን በህጋዊ ስም ከልለው የወንጀል ድርጊትን ለመቀጠል ያሰቡ ናቸው ይላሉ። እውነተኛ ፋኖ ድንገር የሚያደርገውን እኛም በፋኖ ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው። ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም። አሁን ሰርቶ አይበላ ሌባ ግሩፕ አለ፣ የተደበቀ ግሩፕ አለ። ያ ግሩፕ ሰርቶም መብላት ስላልቻለ ፕሮፖዛል አክሴፕት ለማድረግ ባለማድረግ ካልሆነ ማስጠቀቅ እንደሚወራ ከፋኖ ጋር አልተጣላንም። አሁንም እየሰራ ነው ወደላይ ሰው እንዲያገለግሉ ኢኮኖሚ እንዲጠቀሙ ነው እየሰራ ነው። ግሩ ሰላም ነው። መጋቢት አስር ቀን ለመጋቢት አስራ አንድ አጥቢያ በተወሰደው እርምጃም በከተማው ውስጥ ቀበሌ 6 እና አስራ ስምንት በሚገኙ መኖሪያ ቤቶች ያደራጁትን ካምፕ ጥለው ሲሸሹ ሁለት አግተው ያስቀመጧቸው ሰዎች መገኘታቸውን ይገልጻሉ። ምርመራ ላይ ነው ያለው። ግን የመጨረሻው ቅን ካምፕ በለቀቁበት ጊዜ ሁለት ልጆች እዛ ታግተው አግኝተናል። እንግዲህ በጊዜው የተገደለ አራት የፀጥታይን ተገላል አራት ተቆስሏል፣ ሁለት የከተማ ኗሪዎች ልተዋል። በዚህ ግርግር ምክንያት ምክትል ከንቲባው ኢንጂነር ማስተዋል የክልሉ መንግስትም ሆነ የከተማው አስተዳደር ከለውጡ በኋላ ተመልሶ ወደ ማሰርና ማፈላ ለመሄድ እንዲሁም ወጣቶችን ወደ ስራ ለማስገባትና ሁሉም ህጋዊ መንገድ የአገር ሽማግሌን ጨምሮ በጣም ብዙ ማግባባቶችና ድርድሮችን ለማድረግ ሲሞክሩ እንደነበር ገልጸዋል። ነገር ግን ህገወጥ ዘራፊዎቹ ህገወጥ ድርጊቱ ስለበለጠባቸው እሱን ሲያደርጉ ቆይተዋል ይላሉ። አደረጉት ያሉትንም ያስረዳሉ። እንግዲህ አሁን በማጣራት ላይ ነው ያለን። ኖርማሊ ፖሊስ ምርመራውን እየሰራ ነው ያለው። ግን እየተሰራ የነበረው ወንጀል ግን ሰው ማፈን፣ በዚያ ካምፕ ውስጥ እስረኛ ማገድ እስረኛ ማድረግ በተጨባጭ እኛ የናቸው እኛ ፖሊስ ጣቢያ ሄዶ እስረኛ የማስፈታት እዛ ውስጥ ገብቶ መሳሪያ ተቀማ መሳሪያ በተኩስ የማስወጣት እንዲህ አይነት ከመንግስት አግባብ ውጭ ሄዶ የመስራት ነገሮች የነበሩ እኛ በመቻቻል ብዙን ነገር የምቻቻል ነገሮችን በሂደት እየተማ እያስተማር እንቀይር አለብን የሚል ብዙ አቅጣጫ ይዘን ነው። በኋላ ግን እነሱ ነገሩን አበላሹት። አሁን ባለው ሂደትም ራሳቸውን ፈትሸው ትክክለኛ ፋኖ ካምዛ ውስጥ ትክክለኛ ፋኖ መቼም ወንጀል ላይ አይተባበርም፣ ሰው አይገልም፣ ሰው ግብር አያስከፍልም፣ ሰው አይቀማም። ራሳቸውን ለሚተው ወንጀለኛ የሆነ ደግሞ በዚህ ድርጊት የተሰባሰፈ ፋኖ ብለን አንጠራው። ትልቁን የፋኖ ስን ይዘው ያች ወረዱ አይገባ በህግ አዛር በዚህ ደረጃ ሰላማዊ መንገድ ለመድረስ እየሰራ ነው። በማህበራዊ ሚዲያ ላይ የሚጽፉና በጎንደር ከተማም ያሉ አንዳንድ ወጣቶች የዘረፋ ቡድን መኖሩን አምነው ነገር ግን የተለያዩ ምክንያቶችን የሚያስቀምጡ አሉ። በዚህ ጉዳይ ላይ ያነጋገር ነው የጎንደር ከተማ ነዋሪ፣ ይህ ቡድን መኖሩ ትክክል ነው የሚል አንድ ሰው ከተገኘ ማንነቴን ይፋ አውጥቼ ለመከራከር ዝግጁ ነኝ ይላል። ይህን አደረጃጀት በተለይ ዘንድሮ ከተማ ውስጥ የነበረ አደረጃጀት አይነት መቀጠል አለበት የሚል ሰው ማለት ነው። ካልተፈፋት እናንተ ሰጣ ገባ የሚል ፕሮግራም አላችሁ ነበረ ብዙ ሰው በቅርብ አልተከታተልኩት እንደዚህ አይነት ነው። ይህ አደረጃጀት ለህዝብ አስፈላጊ ነው፣ ይህን ጥቅም መጥተዋል፣ ይህን የሚል ካለ ቆርበንም ለመከራከር ዝግጅዎች ነው። ምክንያቱም ሰላማችን በጣም እንፈልገዋለን። ምንም እንትን የሚለው ነገር ስለሌለ ማለት ነው ከሰላም የሚበልጥ ነገር ስለሌለ። ሌላው ህዳር አስራ አራት ሁለት ሺህ አስራ ሁለት አመተ ምህረት ለስራ ጉዳይ በመንቀሳቀስ ላይ ያሉ በታጠቁ ቡድኖች ታግተው እንደተለቀቁ ከነገረን ወጣቶች መካከል አንዱን አነጋግረነዋል። ስሜ ለጊዜው ይቆይ ብሎናል። መሰለው ደም ወደ ሳንጃ እየሰምለትን ከንፈል በምትባል ልዩ ቦታ ማ ከስራ ከአንድ ጓደኛዬ እና ከሹፌሩ ጋር ነበር የታገት ነው። በሰአቱ ያው አንድ ሶስት ቀን ከጠንካል በኋላ ከጫካ ውስጥ ያው ቤተሰብ ብር ከፍሎ ነው ያስወጣል። ምንድን ነበር የምትሰሩት አንተና ጓደኛ? ቴሌ ቴሌ የሴቪ ሰራተኞች ናት። ሁለት ቴክኒሽያኖች እኔ ና አንድ ጓደኛ ከዛ ሹፌር ማለት ነው። ለስራ ወጥታችሁ ነው? አዎ ለስራ ወጥተን ነው ስራ ሰርተን ስንመለስ ነው ሽፍቶች የያዙ። ቦታው በትክክል ምን አይነት ቦታ እንደሆነ ታስታውሱታላችሁ? መንገድ ነው ልክ ሽፒስታ መንገድ ነው የገጠር መንገድ ማለት ስለዚህ የዛ መንገድ ላይ ነው አስቁመውን፣ መኪናውን በጥይት ተብረው ምናምን እኛን ይዘው ነው ያካሄዱት ማለት። በጠቅላላ ሶስታችሁንም ማለት ነው? አዎ ሶስታችንም፣ ሁለት ባለሙያና አንድ ሹፌር ማለት ነው። ስንት ይሆናሉ? አራት ናቸው ብዛታቸው። ታጥቀዋል? አዎ በደንብ በደንብ የመከላከያ ልብስ የለበሱ አርምድ ናቸው በደንብ ማለት። በሚያግቷችሁ ሰዓት የደረሰባችሁ ጉዳት አለ? አዎ ማለት ላይክ እንግልቱ እንዴት ነው መሰለች ላይክ መኪናውን መስታወቱን ሰብረውታል በጥይት ጊዜ፣ እኛንም ያው እያንገላቱን ምናምን ወደ ሁለት ሰዓት የሚሆን በእግር ነው የወሰዱንና ጫካ ውስጥ አስቀመጡን ማለት ነው። ከዛ በኋላ ነው እንግዲህ ድርድር በኔክስት ደይ ተጀምሮ ያው እነሱ እንደውም ዘጠኝ መቶች ነበር የጠየቁት። በቃ ሶስት ቀን ከቆዩ በኋላ ግን እንዳልኩሽ ይሄ ድርድሩ በድርድር ቤተሰቦቻችን ከዚህም ከዛም ተበዳድረው የሶስታችን ቤተሰቦች አምስት መቶ ሺህ ብር ከፍለውን የተለቀጡ ነው። አንድ ላይ ነው የሶስታችን ቤተሰቦች ብር የከፈሉት። አምስት መቶ ሺ ብር አዎ። ለማን ከፈሉ? ለሽፍቶቹ ለዛው፣ ማለት ጫካ ድረስ ብሩን ይዘሽ እንድታመጪ ይጠይቁሻል፣ ካልሆነ እኛን ይገሉ ነው። ስለዚህ ምንድን ነው፣ ወደ ማታ ነበረ። ወደ ሰለማ ነው እንትን የሚሉት ጫካ ድረስ በሞተር አምስታሽ ብሩ መስጠት ይኖሩብሻል። ይሄንን ለእናንተ ማን እናደረገላችሁ? ስንት ቀን ቆያችሁ? ይሄ እስኪሆን ድረስ በሶስተኛው ቀን ማታ ነው እንግዲህ ወጣ ነው። ገንዘቡን እንዳገኙ ወዲያው ለቀቋችሁ? ወዲያው ለቀቁን። ሁለት ሰዓት ምናምን ነው እንግዲህ ወደ ከተማ ይገባ ሳንጃ የምትባለው ቅርቧ ከተማ ተሰዋነች። አንድ አስራ አስራ አስራ አራት አስራ አምስት ኪሎ ሜትር ርቀት ይሆናል። በጉነት ማለት ነው። ከዚያ ሳንጃ ከምትባለዋ ከተማ በምን ተመለሳችሁ? የተወሰኑ በግር የተወሰኑ በሞተር ሆነን ከዛ የከተማው ልዩ ሀይል ምን የሆነ በመኪና የሆነ ግማሽ መንገድ መጡልን ማለት ነው የሆነ ሰዓት ላይ ከዛ በመኪና ከቤት የተገናኘን በኋላ ማለት ነው። ሰማህ ነበር በሰዓቱ ሰዓቱማ በቃ ያው በሞትና ባለን በምሮ መካከል አይነት በጣም የመደንገት ስሜት ነው ሰማሽ ማለት በማንኛውም ክሳ ትገደኝ እንደምትችል አስበች። ስልኮች፣ የቤተሰቦቻችሁን ስልክ እናንተ ናቸው የሰጣችኋቸው? ያገቷችሁ ሰዎች ቀድመው ያውቁት ነበረ? በአጋጣሚ ነው እገታው የተፈጸመ ወይስ ያውቋችሁ ነበረ? ስለ እነዚህን ጉዳዮች ጠቅላላ አድርገህ ንገረኝ። መረጃ በጣም አላቸው ሽብሶቹን። እኔ ጎንደር ነው የምሰራው። ይሄ ከአንድ አመልች ደግሞ ከጎንደር አርባ ኪሎ ሜትር ርቀት ላይ ነ እንግዲህ ምናልባት እዛው ከወረዳው ሰዎች ጋራ ምናልባት መረጃ ሊኖራት ይችላል፣ የሚል ግምት አለ። ከዛ በተረፈ ግን እንዳልኩሽ እዚህ ከጎንደር ከከተማው ወደዛ እንትን ይኖራል የሚል ግምት የለኝም። ያው የተለመደ እንትን ነው ነው። በጣም ብዙ ሰዎች እንደዚህ እየታገጡ የኤፌስታር የመኪና ሹፌሮች እየታገጡ ብር እየከፈሉ ምናምን ያሉት በጣም ብዙ አሉ። የተገደሉም አሉ። ከዛ በኋላ መታችሁ ለጸጥታ ኃይል ለመንግስት ያለውን ሁኔታ አብራርታችኋል? አዎ በደንብ ቃላችንን ተቀብለውን ናምን ክስም እንዲ መንግስት መንግስት እንዲመሰርት ግን ያው ሽፍቶች ስለሆኑ እስካሁን አዲስ ነገር የለም። እንደተያዙ ምናምን የሚል ነገር አልሰማንም። ግን ያው መንግስት ቃላችንን ተቀብሎ ክስ መስርቷል ነው አቃቢ ሕግ ክስ መስርቷል። ወጣቶች ናቸው ስማቸውም ምናምን እንደሚታወቅ ወጣቶች ናቸው የያዟችሁ? አዎ ላይክ ሀያ አመት እስከ ሰላሳ ምናምን ነው ማለት ሁለቱ ልጅ ሀያ ምናምን ቢሆኑ ነው ልጅ ሁለቱ ደግሞ ሰላሳ ቤት ውስጥ ሊሆን ነው። ጫካ ውስጥ ባቆያችሁ በሶስት ቀኑት ውስጥ በምን ሁኔታ ነው የቆያችሁት? አስራዋችሁን የቆያ በምን ሁኔታ ቆያ? እዛ በነበርንበት ሰዓት በቃ የሚጠብቀን ይኖራል፣ እዛ ተገባች ቁጭ ብሎ፣ ሁለቱ ወይም ሶስቱ ደግሞ ራውንድ ያደርጋሉ ማለት ነው። የጸጥታ አካል እንዳይመጣ ምናምን ራውንድ ያደርጋሉ። ስንተኛ ስንሰለፊያ ስጉማ ከዛ ውጭ ጠንቅን ደግሞ እዛው ቁጭ ብለን ያው ስለሚጠብቅ የትም መንቀሳቀስ አንችልም። ቆሎ ምናምን ነው የሚሰጡት ምግብ፣ ውሃ በኮዳ ለሶስት ምናምን ይሰጡና እንደዛ ነበር ያሳለፍ ነው። ማታ ማታ ግን በ ሰንሰለት ይሆናል እግራችንም። ከዛ ደግሞ አንዳንዴ ቦታ ይቀይራሉ እንዳልኩሽ መረጃም ስላላቸው ይሄ ቦታ አንድ ቦታ ላይ አይቀመጡ። ከእናንተ ውጭ ሌላ ሰው ነበር እዛ ከና አሁን ከሶስታችሁ ውጭ እዛ ስትሄዱ በሌላ መንገድ ታግተው የመጡ ወይም እንደዚህ ያያችኋቸው ሰዎች አሉ የሉም? እኛ ብቻ ነበረ። ግን ኮሚኒኬት ያደርጋሉ ማለት አሁን ለምሳሌ ከሌሎች ሽፍቶች ጋር ያወራሉ። እንደዚህ አይነት ተያዛችሁ ወይ ምናምን እንዴት ነው እንዲህ አይነት ወሬዎች ያወራሉ ማለት ከወሬው እንደምንረዳው ማለት ሌላ ቦታ ያሉ አይነት እንደምጠኝ ሰዎች እንዳሉ ማለት ነው። እነዚህ ወጣቶችን ገንዘብ ከፍለው ካስለቀቁ ቤተሰቦች መካከል አንድ ሰው አነጋግረን ነበር። ከተጠየቁት ገንዘብ በላይ ተደራድረው አምስት መቶ ሺህ ብር ካስደረጉ በኋላ ገንዘቡን ለማግኘት ያላስቸገሩት ሰው እንደሌለ ተናግረዋል። የአካባቢው ህብረተሰብ እየተፈጸመ ያለውን ነገር በሚገባ ተረድቶ ህገወጦቹን ባለመተባበር ሰላማዊ እንቅስቃሴ እንዲመለስ ቢያደርግ መልካም ነው ሲሉም ጠይቀዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮን ግርማን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ወደ ቤጂንግ እና ቀናና በቻይና ያለውን የአፍሪቃውያን ይዞታ እንመለከታለን። የኮሮና ቫይረስ መነሻ የሆነችው ቻይና አሁን አሁን ከበሽታው አገግማ ነፍስ እየዘራች ነው ትለናለች ሄደን ገረመው በተከታዩ ቅንብሯ። አሁን ላይ ቻይና ውስጥ ያለው ሁኔታ ስጋት ቀንሶ ከውጭ ሀገሮች የሚመጡ ወይም የመጡ ዜጎችን መፍራት ተጀምሯል። በዚህም ዙሪያ ታዲያ አፍሪካውያን በተለየ መልኩ እየተገለሉ ወደ ገበያ ቦታዎች እንዳይገቡ የሆቴል አገልግሎትም ሆነ ቤት እንዳይከራዩ እየተከለከሉ ይገኛሉ። ይህ የመጤዎች ጥላቻ በመባል የሚታወቁ የማግለል አዝማሚያ ኢትዮጵያውያንንም አጋጥሞ የሆነ ስትል ኤደን በቻይና የኢትዮጵያውን አምባሳደር ተሾመ ቶጋን በስልክ ደውላ አነጋግራለች። አምባሳደሩ እየተባለ ያለውን ጉዳይ ትክክለኛነት አረጋግጠው እየተፈጠረ ያለውን ችግርም እንዲህ ያስረዳሉ። ሪፖርት የተደረጉ እኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንዣው የሚባል ከተማ የተለያዩ አፍሪካውያን እንደዚህ ነው ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች እንደዚሁም ደግሞ ለቤጂንግ ላሉ ኤምባሲዎች ቆንስላ ጽሕፈት ቤት ያላቸው ከሆነ ለቆንስላ ጽሕፈት ቤቶች የሚደርሱ መረጃዎች አሉ። እነን በግል ኮንታክት ያደረገች ኢትዮጵያዊት አለች፣ እንደዚህ አይነት ችግር ውስጥ ነን የሚል ሁለተኛ፣ ደግሞ ከቤት እንዲወጡ ተደርገናል እንገለላለን በዚህ አይነት ሀራስን ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብን በምንም የምናየው ፖሊሶች እንደዚህ ያደርጉናል ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለአስራ አራት ቀን ኢብን እዚህ ስድስት ወርም ረዥም ጊዜ ከውጭ ሰገባም ኳራንትን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው። እኛ ቆንስላ ጽህፈት ቤት አለን እና አምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደሳቸው ጋር ነው የሚሄደው ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጥሮ እንዳላቸው ነግረኛል። ከቀጠሮ በኋላ ውጤቱን ይነግርኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው። ተማሪ ሄኖክ ጌታቸው ከውሃን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሃን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ፣ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎች እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል። በግል ያጋጠመኝ ከመጀመሪያው ጀምሮ የውሃንም ተማሪ ስለሆንኩ ያው ፓስፖርቴን ሲያዩ የመደንገጥም ነገር አለ። አሁን ደግሞ ፓስፖርቴንም ባላሳይ የፎሪነር ተማሪ በመሆኔ ንሻዊ የመደንገጥ ነገር አለ። እስካሁን ውሀንም ክፍት ቢሆን እዚህ ያለነው ተማሪ እንድንወጣ ስቲል አልተፈቅ እንጂ ከዚህ በፊት እዚህ ከመምጣት በፊት ሆቴል ስፈልግ ነበረ። ሆቴልም አሁን ፈቃደኛ አይሆኑም እና እንደኔ ሁሉ በሾችም እንደዚህ ጓደኞችም ሆቴል አይሰጧቸውም እና ቻይናዎች ፖሊሶቹንም ቢያናግሯቸው ፖሊስም ቢደወል መፍትሄ አይሰጥም። እኔ አሁን ያለሁት አለ ቦታ ነ ትምህርት ቤት አይደለም። አሁን ያለሁበት ቦታ ሌላ ሰው ትምህርት ቤት ነው። ኃላፊዎቹም አያውቁም። መሆኔ ያው ስማጠው እንደዚህ በጓደኝነት እንደዛ ነው። ማመቻ አይደለም በአሁኑ ሰዓት ያው ኬዞች ውጪ የመጡ ብቻ ስለሆነ አንድ ፍርሃት በማድረግ ነው። ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍርሃታቸው ለሁሉም ሰው ከውሀን የመጣ ብቻ ነበር። ነገሩ ተቀይሮ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው አፍሪካኖች ላይ ችግር እያመጡ ነው እና በአሁኑ ሰዓቱ አፍሪካኖች ጥሩ ሰዓት አለ። ሱፐር ማርኬት አንሰጥም፣ አንገዛም። አንዳንዶቹ ባስ ሊጠቀሙ ይገቡና ያው ሁሉም የወጡና ጭቆር አለ በስላ ይዘናል የሚለው የመጉላላት ነገር አለ። በተለይ ግን ጓንሹ ከአፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም አቶ ታደሰ ሶካም በቻይና ውቻን ግዛት ቸንዱ ከተማ ላይ የዶክትሬት ዲግሪያቸውን እየሰሩ ይገኛሉ። በአጠቃላይ በቸንዱ ያለው ሁኔታ ሰላማዊ መሆኑንና እሳቸውም በግላቸው ያጋጠማቸው ነገር አለመኖሩን ጠቅሰው የቡድን መልእክት መላላኪያቸው ላይ ግን አጠቃላይ የውጭ ሀገር ዜጎች በተለይም አፍሪካውያን ተማሪዎች ቅሪታ ሲያቀርቡ መስማታቸውን ያስረዳሉ። የምኖረው ከግቢው ውጭ ስለሆን እና ከቻይኖች ጋር ስለምኖር እኔ መግለል ፐርሰናል አላጋጠመኝም። አሁን ቅርብ ጊዜ አጋጠመ ተብሎ የሰማሁት ነገር ቀድሜ ማስተር ከሰራሁበት ከዩኤስፒሲ ተማሪዎች የሰማሁት ወደ ገበያ ቦታ ሲሄጡ ነው ያጋጠማቸው። እንዳይገቡ ተከልክለዋሉ። ገበያ ሞሉ ማለት ነው። ኢትዮጵያኖችም ነበሩ፣ ፓኪስታኖችም ነበሩ፣ የመኖችም ነበሩ። ኩሮች ብቻ አይደለም፣ ለሁሉም ነው።

አምባሳደሮች የጋራ ፕላትፎርም አለን እና፣ በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቆማ ደርሷል የሚል መረጃ ልውውጣለን። ይህንን መነሻ አድርጎ የተወሰኑ አምባሳደሮች አፍሪካ የውጭ ጉዳይ ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉኝ። ይሄ የመንግስት ፖሊሲ እንዳልሆነ እናቃለን። ቻይና መንግስት አቋም እንዳልሆነ እናቃለን። እንደተባለው ቫይረሱ የተከሰተው እዚህ ነው አፍሪካ አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይህን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የአገሪቷም ህግ ስለሆነ፣ ከዚህ ውጭ ግን በጥቁሮች ላይ ያተኩ ነገር ከሆነ ይሄ ድስ መድሎና ማክለ መጀመሪያ ግን መረጃውን በደንብ ፍበል እዛው ችግሩ የሚፈታ ከሆነ ይፈታል። የማይፈታ ከሆነ እኛ ደግሞ ቤጂንግ የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን። አምባሳደሩ ሲያጠቅም ችግር በአንድነት ልናልፎ ይገባል ሲሉ አጽንዖት ሰጥተው ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ ኤደን ገረመውን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25 ና በ30 ሜትር ባንዶች በአጭር ሞገድ ባህዱ ራዲዮ ኤፍ ኤም 943 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንቱን አበይት የስፖርት ዜናዎች በግርማቸው ከበደ የቶኪዮ ኦሎምፒክ በኮሮና ቫይረስ ወረርሽኝ ምክንያት ወደ ቀጣይ ዓመት መተላለፉ ኢትዮጵያውያን አትሌቶች ላይ የሚያሳድረው ስፖርታዊና ኢኮኖሚያዊ ተጽዕኖ እንደሚጎላ ተገለጸ። በዶሃው የዓለም አትሌቲክስ ሻምፒዮና በ5000 ሜትር አራተኛ የወጣውና ባለፈው ዓመት በዳይመንድ ሊግ በሶስት ቀናት ልዩነት ሁለት የ5000 ሜትር ውድድሮችን ከ13 ደቂቃ በታች በመሮጥ ድንቅ የውድድር ዘመን ያሳለፈው ጥላውን ኃይሌ የቶኪዮ ኦሊምፒክ መራዘሙ ያለውን ስፖርታዊ ተጽዕኖ በተለይ ለቪኦኤ ገልጿል። ኦሎምፒክ በመሰረዙ እኔም የሚሆንን ጓደኞች በጣም ነቅር ያለን። ምክንያቱም ኦሎምፒክ በአራት አመት አንዴ ስለሆነ የሚዘጋጀው። ኦሎምፒኩ ደግሞ የመጣበት ሰዓት ደግሞ እኛ በደረስንበት ሰዓት ወይም ደግሞ እኛ ጥሩ በሆንንበት ሰዓት ነበረ ይሄ ኦሎምፒክ የደረሰልን። እና ኦሎምፒክ ለመሳተፍ ራሱ ከብቃትን ባሻገር እድለኛ መሆን ያስፈልጋል። ብቃት ቢኖርህ ጉዳቶች ካጋጠሙህ ይህን ውድድር መሳተፍ ላቸት ትችላለ። ስለዚህ ከብቃተን ባሻገር እድለኛ መሆንም ደግሞ ወሳኝ ነው እላለሁ። እንግዲህ እድለኛ ነበርን ሳይሳካ ቀረ። የተሰረዘበት ምክንያት የሁላችንም እንደምናውቀውም በዚህ በሽታ ቢሆንም መሰረዙን ደግሞ በእኛ ላይ ደግሞ ትልቅ ተጽዕኖ ፈጥሯል። ምክንያቱ አሁን ቀጣይ ኦሎምፒክ ጉዳት ላይ ልትሆን ትችላለ፣ ላተሳተፍ ትችላለ፣ ሚኒማል አታሟላ ትችላለ። ብዙ ነገሮች አሉ ከዛ ከዛ አንጻር አሁን ጥሩ በነበርንበት ሰዓት ይህ ሳይሆን ሲቀር ትንሽ ሁላችን አስከፍቶናል። እኔንም ጓደኞቼ ነው ማለት ሆኖም የኦሎምፒክ መራዘም በስፖርታዊ ተጽዕኖ ብቻ የሚገታ አይደለም። ከኦሎምፒክ መራዘም ጋር ተያይዘው የሚመጡ ሌሎች ጉዳቶች አሉ ይላል ጥላሁን። ብዙ ልጆች በተለይ ኮንትራታቸው ዘንድሮ የሚጨረሱ ልጆች ከካምፓኒዎች ጋር አልፈረምም ኦሎምፒክ ከተወዳደርኩ በኋላ ብለው ብዙ ያልፈረሙ ልጆች አሉ። ምክንያቱም ኦሎምፒክ ግን ተሳትፈው የተሳተፈ ራሱ አድቫንቴጅ ስላለው በካምፓኒው ያንን ታሳቢ ማድረግ ተሳትፎ ደግሞ ውጤቱ ያመጡ ደግሞ ትልቅ ለእነሱ ትልቅ እንትን ስለነበረ እና ኦሎምፒክ ከተሳተፍኩ በኋላ ፈርማለ እ አሁን አልፈርም ያለ አትሌቶች አሁን ኪሳራን የሚያጋጥመች። ኪሳራ ኪሳራ ማለት እንግዲህ አንድ አመቱን በሙሉ ምንም ሳይፈርም በነጻ ነው ቁጭ የሚለው ማለት ነው ምንም ነገር ሳያገኝ ከካምፓኒው ጋር ይህን ያህል ጉዳት አለው። የዓለም አትሌቲክስ ከኮሮና ቫይረስ ወረርሽኝ በፊትም የምስራቅ አፍሪካ አትሌቶች ስኬታማ የሚሆኑባቸውን የረጅም ርቀት የመም ውድድሮች ከዳይመንድ ሊግ ማስወጣቱ ይታወሳል። አሁን በኮሮና ቫይረስ ምክንያት ከኦሎምፒክ በተጨማሪ አትሌቶች ገቢ የሚያገኙባቸው ውድድሮች ሙሉ ለሙሉ መሰረዛቸው በእንቅርት ላይ ጆሮ ደግፍ እንደሚሆን ጥላሁን ይናገራል። እውነት ለመናገር አሁን ውድድሮች የተሰረዙ የተሰረዙ ተመናምነዋል፣ በቃ የሉም ጥቂት ውድድሮች ነው ያሉት። በዓለም አቀፍ ደረጃ እንደ አትሌቲክስ ደግሞ ማለት እንደ ኢትዮጵያ ራዋጭ ወይ ደግሞ እንደ ትራክ ራዋጭ ደግሞ በጣም ነው ጉዳት ውስጥ ያለው በአሁኑ ሰዓት ላይ እውነት ለመናገር ም ትንሽ ተጠቃሚ የሚያደርገው ኮንትራቱ ነው እንጂ ኮንትራቱ ራሱ ቢያንስ ጥሩ ፖዚሽን ላይ ካለ እንጂ ምንም ውድድር የለም ማለት ይቻላል። ያሉት ውድድሮች ወጥተዋል። ኦልሬዲ ትራክ አሁን በፊት እኮ እነ ሀይሌ እነ ቀነኒሳ በነበሩበት ሰዓት በሳምንቱ ስንት ቦታ ይዘጋጃል? ስንት ቦታ ስለዚህ አስብ አሁን እኮ በሳምንት እንኳን ተወ ና በወር ሁለት ወር እንኳን የማይዘጋጅበት ሰዓት ላይ ያለው፣ አልፎ ተርፎ ደግሞ ኢንተርናሽናል ላይ የተባሉት ዳይመንድ ሊግ ስር ሺ አምስት ሺ ኦልሬዲ እየወጡ ነው። ከዳይመንድ ሊግ ወጥተዋል። ከሚቲንግ እየወጡ ነው። የለ ሚቲንግ ላይ ራሱ ያናህል የለም፣ ቻለንጅ ላይ የለም። በጣም ነው የሚያስጠላ እና በጣም ከባድ ነው። ከባድ ሁኔታ ውስጥ ነው ያለ ነው። ዳይመንድ ሊግ ሶስት ሺ ይኖራል ተብሎ ነበር፣ ስም ተሰርዘዋል። የአለም ነበር ተሰርዘዋል። በዚህም በሽታው ምክንያት ነው። እነዚህ ኦልሬዲ ምክንያት ሆነዋቸዋል። ይህም በሽታም ማለት ባይዘኝ እና በጣም ከባድ ነው። በተለይ ትራክ ራዋጭ ኬንያም ይሆን የኢትዮጵያም ይሆን የእነሱ ዶላር ዩሮ ወደ እዛ ወደ እነሱ ሲመነዘር ከኛ በር ስለሚያንስ እነሱ ተጠቃሚ ናቸው። እንደውም የኢትዮጵያ ራዋጭ እኮ በጣም ነው የሚያሳዝነ የቤት ኪራይ ይኖርበታል፣ ለአልባሳቱ። በተለይ ኮንትራት የሌለው በግል የሚወጡ አትሌቶች በጣም የሚያሳዝነው። በጣም አልፎ ተልፎ እንኳን እነሱንም ኮንትራት የሚያገኝ አትሌት ራሱ በጣም ሪስክ ውስጥ ነው ያለው። በጣም የሚያሳዝነው ማናጀሮች እኛን የሚከፍሉት ከሚያገኙት ነገር ነው። አረ በአሁኑ ሰዓት ላይ የትኛውም ትጥቅ እየሸጡ አይደለም። እነሱም ያንን ትጥቅ እኛን አስተዋውቀን ሲሸጡ ነው እኛን ኮንትራት የሚከፍሉን። ኮንትራት ነው እንጂ የትኛው ማለቴ አሁን ገቢ የለው። ከዚህ ፊት የተወዳደርናቸው ውድድሮች ራሱ አልተቀበልንም። ያንን ውድድር አዘጋጁ አልከፈለንም። እያንዳንዱ አቴት ኔጌቲቭ ውስጥ ገብተዋል እንጂ ምንም ፐርሰንት የለም ያለው እኮ እየተሰጠው አይደለም። ገና ገቢ ሊያገኝ ማለት ያለውም እያጣን ነው። ስለዚህ ምንም ፐርሰንት የሚቀመጥለት ነገር እ ግልጽ ነገር ነው። ኮንትራት ደግሞ ብታገኝ ቢሰጡን እንኳን በአመት አንዴ ነው የሚሰጡ እንጂ በየወሩ ወይ በየቀኑ ብታገኙ ነገር እኳ አይደለም። ምንም ፐርሰንት የሚቀመጥለት ነገር የለም እኮ ኔጌቲቭ ውስጥ እንዳለን ነው እንጂ። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ማርዬ ማርሸት ማሮለላ ያለኔ ማሊመኝ ያንቺን ገላ ማርዬ ማርሸት ማሮለላ ያለኔ ማሊመኝ ያንቺን ገላ So we have a round the big I put him I put him My the money And my And the And i I'm just la የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንግሥቱ ታምሬ ና ከዋና አዘጋጇት ስታበላቸው እንዲሁም በየቤታቸው ሆነው እነኚህን የተለያዩ ዝግጅቶች ካቀረቡት ባልደረቦቻችን ና ዘጋቢዎቻችን ጋር በዚህ እሰናበታለሁ። ደግሞ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን።